ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ

የአርብ ጥቅምት 5 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን፣ እንደምናመሽታችኋል። የተከበራችሁ አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። ዋናው ትኩረት ያደረግነው በተለይ ህጻናትና እናቶች እንደዚሁም ደግሞ እናቶች በተለይ አጥቢ እናቶች እና እርጉዝ እናቶች ያው ከህጻናትም ጋር የተገናኘ ነው። በእነሱ ላይ ትኩረት አድርገን አስቀድመንም ተዘጋጅተናል።

የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ዘንድሮ ድርቅ ከተናገሩት የቀነጨብነው ነው። ዘገባ አለን። የዞን ዘጠኝ እስረኞች ተለቀዋል። በዛሬው ቀን እኔ እንደገና እንደተወለድኩ ነው ምቆጥረው። በጣም ነው ደስ ያለኝ፣ ምክንያቱም አቁ ወጥቷል። ልጄ እስከ ዛሬ እኔ በምንም አይነት ወንጀል አይቸው አላቅም። የማከብረው መወደው የምኮራበት ልጅ ነው። በጣም ነው ደስ

በጣም ነው ደሰለኝ ይኔ ድሃ አባት ከኔ ተፈርጥሮ እዚህ ደረጃ ደርሶ ተማግቶም ወይም ተከሶም ለዚህ መብቃቱ በነጻ መውጣቱ በጣም ነው ደስ የሁለት አባቶችን ድምፅ ነው የሰማችሁት የናትናኤል ፈለቀ አባት አቶ ፈለቀ አበራ እና የአቤል ዋበላ አባት አቶ ዋበላ ሴርጎ ናቸው የሰማችኋቸው ዘገባ አለን ለአርእስተ ዜናው ቆንጅት

ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ ፕሬዝደንታዊ ምርጫ ባለፈው እሁድ አከናውናለች። ይሁን እንጂ በርካታ ተወላጆቿና ዓለም አቀፍ ታዛቢዎች የምርጫው አካሄድ ገና ብዙ ስራ ይጠብቀዋል ይላሉ። ዘገባ ይኖረናል። ናይጄሪያ ማይዱጉሪ ከተማ አካባቢ ሶስት ሴት አጥፍቶ ጠፊዎች ቦምብ አፈንድተው ራሳቸውንና ቢያንስ አራት ሰዎች ገደሉ፣ የሚሉትን ይዘናል።

የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ የሆነ ፕሬዚደንታዊ ምርጫ ባለፈው እሁድ አጠናቃለች። ይሁንና በርካታ የሀገሪቱ ተወላጆችና ዓለም አቀፍ ታዛቢዎች ስለ ጊኒ ምርጫ አካሄድ ገና ብዙ መሰራት አለበት ይላሉ። ዘጋቢያችን ክሪስታይን ከኮናክሪ የላከውን አላነች ፍሳ ታቀርበዋለች።

የጊኒ የምርጫ ኮሚሽን ይፋ ያደረገው ከ ሀያ ሁለት የምርጫ ጣቢያዎች የተገኘው ቀዳሚ ውጤት ፕሬዝደንት አልፋ ኮንዴ እየቀደሙ መሆናቸውን ያመለክታል። በሀገሪቱ ያሉት ተቃዋሚዎች ምርጫው ተጭበርብሯል በሚል የተካሄደው ምርጫ እንዲሰረዝ እየጠየቁ ነው። ሁለቱ ዋና ዋና ተቃዋሚ ፓርቲዎች ራሳቸውን ከምርጫው ሂደት አግልለዋል። የአውሮፓ ህብረት የምርጫ ታዛቢዎች ግን በምርጫው ሂደት ያየነው የማጭበርበር ተግባር የለም ብለዋል። ይሁንና

የምርጫ ጣቢያዎችን ዘግይቶ መክፈትና የመራጮችን አመዘጋገብ በተደራጀ መልክ አለማካሄድን የመሳሰሉ ችግሮች እንደነበሩ ታዛቢዎቹ ጠቁመዋል። ኢስማኤል ሲላ የተባለ ተማሪ የሰጠሁት ድምፅ ተቆጥሮ እንደሆነ የምተማመነው በሰማኒያ ከመቶ ያህል ብቻ ነው ብሏል። ከምርጫው በፊት ብዙ የምርጫ ካርዶችን ያላገኙ ሰዎች እንደነበሩ አውቃለሁ ነው የሚለው ተማሪው።

በዚህ የምርጫ ጣቢያ ላይ ሰዎች ድምፅ ለመስጠት እስከ ምሽቱ ሶስት ሰዓት እንደቆዩ ነው የገለጸው የሆቴል ዘበኛ ሲላ። ፋጢማ ደግሞ ከሶስት ዓመታት በፊት ከተካሄደው የምክር ቤት ምርጫ ጋር ሲወዳደር የአሁኑ ምርጫ አያረካም ትላለች። ባለፈው እሁድ በተካሄደው ምርጫ ሰዎች የምርጫ ካርዳቸውን በጊዜ ስላላገኙ ለመምረጥ ቀላል አልነበረም ብላለች ፋጢማ።

ለወደፊቱ የምርጫው ኮሚሽን ከዚህ በተሻለ መዘጋጀት ይኖርበታል ስትልም አሳስባለች። የምርጫው ኮሚሽን ቃል አቀባይ ሀሳብ እንዲሰጡበት ተሞክሮ አልተገኙም። የአውሮፓ ህብረት ባደረገው የቅድሚያ ግምገማ የሀገሪቱ ገዢ ፓርቲ ባለስልጣኖች በምርጫው ዘመቻ ላይ የመንግስትን ንብረት ተጠቅመዋል ይላል። ይህ ደግሞ የምርጫው ህግን እንደሚጥስ ጠቁሟል። ተቃዋሚ ፓርቲዎች ደግሞ ፕሬዚደንት ኮንዴ የመራጮችን ድምጽ ለማግኘት ገንዘብ አድለዋል ሲሉ ከሰዋል።

የፕሬዝደንቱ ፓርቲ ቃል አቀባይ አሕመድ ትራውሬ ግን ፕሬዝዳንቱ ማህበረሰቦችን ሲጎበኙ ገንዘብ የመስጠት ልምድ አላቸው። ሆኖም የመራጮችን ድምፅ ሊያስለውጥ የሚችል ያህል አይደለም ብለዋል። ናይጄሪያ ውስጥ ከማይዱጉሪ ከተማ ወጣ ብሎ በሚገኝ ስፍራ ቢያንስ ሶስት ሴት አጥፍቶ ጠፊዎች

ቦምብ አፈንድተው ራሳቸውንና ቢያንስም አራት ሰዎች መግደላቸው ተዘገበ። ዛሬ አርብ ንጋት ላይ ሶስቱ ሴቶች ቦምቦቹን ከማፈንዳታቸው ቀደም ብሎ በዝቺው በሰሜን ምስራቋ ቦርኖ ክፍለ ሀገር ዋና ከተማ በሚገኝ መስጊድ ሁለት ሌሎች አጥፍቶ ጠፊዎች ቦምብ አፈንድተው

ቢያንስ ሰላሳ ሰዎችን መግደላቸው ታውቋል። የናይጄሪያው የአደጋ ጊዜ አስቸኳይ እርዳታ ባለስልጣናት እንደተናገሩት በመስጊዶቹ የተካሄዱት የቦምብ ጥቃቶች የተፈጸሙበት አኳኋን

ሆን ተብሎ በመጀመሪያው ጥቃት የተጎዱትን ሰዎች ለመርዳት ወደ መስጊዶቹ ግር ብለው የሚገቡ ሰዎችን በብዛት ለማግኘትና ለመግደል የታቀደ እንደነበረ ያስታውቃል ብለዋል። በጥቃቶቹ በርካታ ሰዎች ቆስለዋል። ቦምቦቹ የፈነዱት ነዋሪዎች በማታ የጸሎት ስነ ስርዓት ላይ ሳሉ መሆኑም ተነግረዋል። በናይጄሪያ ሰሜን ምስራቅ ክፍለ ግዛት በተደጋጋሚ በሚደርሱት አጥፍቶ ጠፊ ጥቃቶች

የጽንፈኛ እስላማዊ ቡድን የቦኮ ሀራም ተዋጊዎች ናቸው የሚጠረጠሩት። ለዛሬ አርቡ ጥቃት ኃላፊነት የወሰደ ወገን ባይኖርም ቦኮ ሀራም ጥብቅ እስላማዊ መንግስት ለማቋቋም ነው እምፈልገው ሲል ሲዝት መኖሩ የሚዘነጋ አይደለም። ቦኮ ሀራም ከናይጄሪያ አልፎ በአጎራባች ሀገሮችም ድንበር ዘለል ጥቃቶችን ሲያካሄድ ቆይቷል። ከትናንት በስቲያ ረቡ

የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከአየር ወታደራዊ ቅኝት በማካሄድ የክልሉን ሀገሮች የሚያግዙ አባላት ያሉት ቡድን ወደ አካባቢው እንደሚልኩ አስታውቀዋል። ናይጄሪያ፣ ቻድ፣ ካሜሩን፣ በኒን እና ኒጀር ጽንፈኞቹ ተዋጊዎች የደቀኑትን ስጋት ለማስወገድ በጋራ እየተንቀሳቀሱ ናቸው። መቀመጫውን ካሜሩን አድርጎ የሚሰራው የዩናይትድ ስቴትስ ወታደራዊ አባላት ያሉት ቡድን ሶስት መቶ

አባላትን እንደሚይዝ ነው ፕሬዚደንቱ ያስታወቁት። በኤልኒኞ ምክንያት የተከሰተውን ድርቅ ተከትሎ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ወደ ስምንት ሚሊዮን መድረሱን የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጸዋል። መንግስታቸው ለዚህ ድጋፍ እንቅስቃሴ እስካሁን ባለው ጊዜ ወደ ሁለት ቢሊዮን ብር ወጪ ማድረጉንም ገልጸዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።

በኤልኒኖ ምክንያት የተከሰተውን ድርቅ ተከትሎ ድጋፍ የሚፈልጉ ኢትዮጵያውያን ቁጥር ወደ ስምንት ሚሊዮን መድረሱን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። መንግስታቸው ለዚህ የድጋፍ እንቅስቃሴ እስካሁን ወደ ሁለት ቢሊዮን ብር ወጪ ማድረጉንም ጠቅሰዋል። ወጪ እየተደረገ ያለውም ከክምችት መሆኑን አስረድተዋል።

እርሳቸው እንዳሉት የተረጂዎቹ ቁጥር ከዚህ በፊት በሴፍቲኔት ፕሮግራም ድጋፍ የሚደረግላቸውን ያካተተ ነው። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት ድጋፉ ተጠናክሮ ይቀጥላል። ዋናው ትኩረት ያደረግነው በተለይ ሕጻናትና እናቶች

እንደዚሁም ደግሞ እናቶች በተለይ አጥቢ እናቶች እና እርጉዝ እናቶች ያው ከህጻናትም ጋር የተገናኘ ነው። በእነሱ ላይ ትኩረት አድርገን አስቀድመንም ተዘጋጅተናል። ሌላው ህብረተሰብም ደግሞ በዚህ ምክንያት ጥሬቱ ቀስ በቀስ እየተሟጠጠ መሄዱ አይቀርም። እስካሁን የሰበሰባቸው ጥሬቶች እስካሁን አድርሰውታል

የተሟጠጠ መሄዱ ስለማይቀር የእህል ድጋፍም የመድኃኒትም የጤናም ድጋፍ መደረግ አለበት የሚል አስቀድመን ዝግጅት አድርገናል። አቶ ኃይለማርያም ደሳለኝ ያደረጉት ቃለ ምልልስ ለተጨማሪ አምስት አመታት በኃላፊነታቸው እንዲቀጥሉ ከተሰየሙ በኋላ የመጀመሪያው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

ኪሪያት አርባ በሚባል የዌስት ባንክ ሰፈራ መንደር አንድ ፍልስጤማዊ ጋዜጠኛ መስሎ ቀርቦ አንድ ወታደር በስለት ካቆሰለ በኋላ ተገድሏል ሲል የእስራኤል ጦር ኃይል አስታውቀዋል። ሁኔታው የተፈጠረው ዛሬ አርብ በአካባቢው ለተቃውሞ የወጡ ሰልፈኞች በእስራኤል ፖሊሶች ላይ ድንጋይ በመወርወር ላይ ሳሉ መሆኑን ዜናው አመልክቷል። ፕሬስ

የሚል ምልክት የተለጠፈበት ቢጫ ሰደርያ የለበሰው ሰው ወደ ወታደሮቹ እንዲቀርብ ተፈቅዶለት ከተጠጋ በኋላ አንደኛውን በስለት ሲወጋና ቀጥሎም በጥይት ተመቶ ሲወድቅ የሚያሳይ ፎቶ በኢንተርኔት ተሰራጭቷል። የእስራኤል የውጭ ጋዜጠኞች ማህበር ጥቃቱ መወገዝ የሚገባውና የጋዜጠኞችን ስራ የሚያደናቅፍ አሳሳቢ ክስተት ነው ብሎታል።

ሀንጋሪ ወደ ሰሜን አውሮፓ ለመዝለቅ በየቀኑ በድንበሯ የሚጎርፉትን በሺዎች የተቆጠሩ ስደተኞች ለመግታት ከዛሬ አርብ እኩለሌሊት ጀምሬ ከክሮኤሽያ ጋር የሚያዋስነኝን ድንበር

ልዘጋው ነው ስትል አስታወቀች። የሃንጋሪ የውጭ ጉዳይ ሚኒስትር ፒተር ሽጃርቶ ይህንን እርምጃ ይፋ ያደረጉት የሀገራቸው የብሔራዊ ጸጥታ ካቢኔ ስብሰባ ካደረገ በኋላ ሲሆን ሀገራቸው ከክሮኤሽያ ጋር የሚያዋስናትን ድንበር በማጠሯ የሚታወቅ ነው።

የውጭ ጉዳይ ሚኒስትሩ በመግለጫቸው ሀገራቸው ድንበሩ ላይ የአውሮፓ ህብረት የነጻ ዝውውር ደንቦችን ማክበሯን ትቀጥላለች፣ ይህንኑም በየድንበር ማቋረጫዎች ላይ በሚገኙ የመንግስት ጣቢያዎች ታስተናግዳለች ብለዋል። ስለዚሁ ጉዳይ ለአጎራባቾቻችንም ሆነ ለሌሎቹ ሀገሮች አስታውቀናል ሲሉም ሚኒስትሩ አክለዋል። ሀንጋሪ ከሰርቢያ የሚያዋስናትን ድንበር ባለፈው መስከረም ወር ማጠሯ የሚዘነጋ አይደለም።

ይህ በዚህ እንዳለ እስከዛሬ አርብ ማለዳ ብረሰልስ ላይ ስብሰባቸውን ሲያካሂዱ የነበሩት የአውሮፓ ህብረት መሪዎች የስደተኞች ቀውሱን ለማርገብ ከቱርክ ጋር ስለሚወሰዱ እርምጃዎች የድርጊት መርሃ ግብር አጽድቀዋል። የቱርኩ ፕሬዚደንት ሬቼፕ ጣይብ ኤርዶዋን የህብረቱ ሀገሮች ተጨማሪ ስደተኞችን ለመቀበል አላሰቡም በማለት ነቀፌታ አሰምተዋል። በህብረቱ በጸደቀው ህግ መሰረት

ቱርክ ስደተኞች በድብቅ የሚያስገቡ ሰዎችን በቁጥጥር ስር ልታውል ወደ አውሮፓ ስደተኛ መጉረፉን የሚጎቱ የሚገቱ ሌሎችንም እርምጃዎች ልትወስድ ትስማማለች። በአጸፋው የአውሮፓ ህብረት ወደ

ህብረቱ አባል ሀገሮች ለጉብኝት ለመሄድ ለሚፈልጉ የቱርክ ዜጎች የቪዛ ፈቃድ የመስጠት ሂደቱን ያፋጥናል። የተባለው ሀገሪቱ የህብረቱ አባል ስለምትሆንበት መንገድ ንግግር ለመጀመር ይስማማል። ቱርክ ከዚህ በተጨማሪ ሶስት ነጥብ አራት ቢሊዮን ዶላር አዲስ እርዳታ እንዲሰጣት የጠየቀች ሲሆን የአውሮፓ ፓርላማ ፕሬዚደንት ዣን ክሎድ ጁንከር ግን

በለችው በጠየቀችው መጠን ላይ ድርድር ማድረግ ይኖርብናል ብለዋል። በተዛመደ ዜና የቡልጋሪያ ፕሬዚደንት ሮዘን ፕሌቭኒየቭ የሀገራቸው የድንበር ፖሊስ አፍጋኒስታናዊውን ስደተኛ በጥይት በመግደሉ በጥልቅ ማዘናቸውን ገልጸዋል። በመጨረሻም ቱርክ ከሶሪያ ጋር በሚያዋስናት ድንበሯ አካባቢ የአየር ክልሏን ጥሶ የገባ የማንነቱ ያልታወቀ አውሮፕላን መታመጣሏን ተናገረች።

የቱርክ የጦር ሰራዊት ባወጣው መግለጫ አይሮፕላኑ ሦስት ጊዜ ማስጠንቀቂያ ተሰጥቶት ባለማክበሩ የጦር አይሮፕላኖቻችን መጥተው ጥለውታል ብሏል። የቱርክ ብሔራዊ ቴሌቪዥን በዘገባው አይሮፕላኑ ያለ አብራሪ ይበር እንደነበር እና የተመታውም በድንበሩ በቱርክ በኩል ሦስት ኪሎ ሜትር ዘልቁ በሚገኝ የአየር ክልል እንደሆነ ተናግሯል።

አንድ ስማቸው ያልተጠቀሰ የዩናይትድ ስቴትስ ባለሥልጣን ለሮይተርስ በሰጡት ቃል አይሮፕላኑ የሩሲያ ድሮን ሳይሆን አይቀርም ብለዋል። የሩሲያ የመከላከያ ሚኒስቴር ግን ሶሪያ ውስጥ ያሉ አይሮፕላኖቻችን ያለምንም እክል ወደ ሰፈራቸው ተመልሰዋል፣ በራሳቸው የሚበሩትም

ድሮኖቹ ማለት ነው በእቅዳችን መሰረት እየተንቀሳቀሱ ነው ብለዋል። ከአሁን ቀደምም ቱርክ በሶሪያ ከአራት ዓመት በላይ በቆየው የእርስ በርስ ውጊያ የአየር ክልሏን ጥሰው ያገኘቻቸውን የሶሪያን ጀቶች መታመጣሏ ሲታወቅ፣ ሰሞኑን የሩሲያ የጦር አይሮፕላኖች የአየር ክልሌን እየጣሱ ነው በማለት ክስ ስታሰማ ቆይታለች። ዜናው አበቃ።

አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ፕሮግራም ነው።

አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ክስ ተመስርቶባቸው የነበሩትን ጦማሪያን ወይም የድረ ገጽ አምደኞች ከሁለተኛው ተከሳሽ በስተቀር ሁሉንም በነጻ ሰናብቷል። ከእስር እንዲፈቱም ትእዛዝ ሰጥቷል

በዋስትና ጥያቄ ላይ ብይን ለመስጠትም ቀጠሮ ቆርጦላቸዋል። ይቅርታ ቀጠሮ ቆርጦላቸዋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ከተፈቱት የተወሰኑ ቤተሰቦችንና ጠበቃቸውን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ረፋዱ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከሳሽ ተከሳሽ መቅረባቸውን አረጋግጦ ለስድስተኛ ጊዜ በቀጠሮ ሲንከባለል የነበረውን ብይን ማንበብ ጀመረ

በመጀመሪያ የአቃቢ ሕግን ክሶች በጠቅላላና

በእያንዳንዱ ተጠርጣሪ ላይ የቀረበውን ክስ በአጭሩ አቅርቧል። ከዚያም አቃቢ ሕግ ካቀረበው ክስ አኳያ ያስረዱልኛል ብሎ የዘረዘራቸውን የሰው የሰነድና የድምፅ ከምስል ማስረጃዎችን በመተንተንና በመመዘን አቃቢ ሕግ እንደ ክሱ አቀራረብ ተጠርጣሪዎቹ ፈጽመዋል ያለውን የወንጀል ተግባር ማድረጋቸውን ማስረጃዎቹ ሁሉ አያስረዱም ሲል ተከሳሾቹ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ በአንድ ድምፅ መወሰኑን አትቷል።

ሁለተኛውን ተከሳሽ ማለትም በፈቃዱ ኃይሉን በተመለከተ ግን ከጸረ ሽብሩ አዋጅ ውጪ በመደበኛው የወንጀል ሕግ ድንጋጌ እንዲከላከል ወስኗል። ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን ይህንን አብራርተዋል። በፈቃዱ ኃይሉ ለፖሊስ ሰጠ የተባለውን የእምነት ቃል ወይም የተከሳሽነት ቃል በዋናነት መሰረት በማድረግ ተከሳሹ በአገር ውስጥ በግብፅ አገር የታየው አይነት ህዝባዊ አመፅ እንዲነሳሳ

በጽሁፍ ለመቀስቀሱ አምኗል። አንዳንድ የተያዙ ጽሁፎችም ይሄን ያሳያሉ በሚል ከጸረ ሽብር አዋጁ ውጭ ወደ መደበኛው የወንጀለኛ መቅጫ ወይም ወንጀል ህግ አንቀጽ 257 ቀይሮ በዚህ መከላከያውን እንዲያቀርብ አዟል። በዚህም መሰረት በሌለችበት ጉዳዩ ሲታይ የነበረችውን ሶሊያና ሽመልስን ጨምሮ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ በነፃ አሰናብቷቸዋል።

በነፃ የተሰናበቱትና በእስር የሚገኙትም ዛሬውኑ እንዲፈቱ ፍርድ ቤቱ ትእዛዝ ሰጥቷል። ሁለተኛው ተከሳሽ በፈቃዱ ኃይሉ የተከሰሰበት ወንጀል ዋስትና የሚያሳጣው አለመሆኑንና ለአንድ ዓመት ከስድስት ወር ያህል በእስር መቆየቱንም አስታውሰው አቅሙን ያገናዘበ ዋስ አስይዞ ጉዳዩን በውጭ ሆኖ እንዲከታተል ጠበቆች ፍርድ ቤቱን ጠይቀዋል። አቃቢ ሕግ በበኩሉ ተጠርጣሪው ከእስር ቤት ቢወጣ አሁንም ሕዝብን ለአመፅ የሚያነሳሳ ጽሁፍ ከመጻፍ

እንደማይቆጠብ እንደሚያምን ስለዚህም የዋስትናውን ጥያቄ እንደሚቃወም ለፍርድ ቤቱ ገልጿል። ፍርድ ቤቱም የግራ ቀኙን ክርክር ከሰማ በኋላ ብይን ለመስጠት ለረቡ ጥቅምት አስር ቀን ቀጠሮ ቆርጧል። ችሎቱ እንደተጠናቀቀ ያገኘኋቸው በነፃ ከተሰናበቱት ተጠርጣሪዎች ወላጆች መካከል የናትናኤል ፈለቀን አባት አቶ ፈለቀ አበራን ምን እንደተሰማቸው ጠይቄያቸው ነበር። በእውነቱ በዛሬው ቀን እኔ እንደገና እንደተወለድኩ ነው

በጣም ነው ደስ ያለኝ። ምክንያቱም ሃቁ ወጥቷል፣ ዳኞቹም ተናግረውታል። ልጄ እስከ ዛሬ እኔ በምንም አይነት ወንጀል አይቼው አላቅም። ማከብረው መወደው ልጅ ነው፣ የምኮራበት ልጅ ነው። በእውነት ግን አንድ ዓመት ከስድስት ወር ገደማ ሲታሰርብኝ ያየሁት ስቃይና በደል

በጣም በህይወቴ መፈጠሬ ነው ያስጠላኝ። ይሄ ብቻ ነው ሌላ ምንም የምለው ነገር የለኝም፣ እና ዛሬ እጥፍ ድርብ ደስታ ነው ያገኘሁት። የአቤል ዋበላን አባት አቶ ዋበላ ሶጌቦንም አናግሬያቸዋለሁ። በጣም ነው ደሰለኝ፣ በጣም ነው ደሰለኝ። ለዘማ ዳዝማት፣ ለሁሉ፣ ለእኔ፣ ያ ለአገር ለአገር የኔ ድሃ አባት ከኔ ተፈርጥሮ

እዚህ ደረጃ ደርሶ ተማግቶም ወይም ተከሶም ለዚህ መብቃቱ በነጻ መውጣቱ በጣም ነው ደስ። ለኢትዮጵያ ህዝብ፣ ለሁሉም ደስታ ይሰማ። እንደው ለመሆኑ ልጆች መጀመሪያ ሲታሰር በዚህ ተጠርጥሮ፣ በሽብርተኝነት ተጠርጥሮ ሲታሰር እርሱ እንደው አልጠረጠሩ ምናልባት ልጅ አጥፍቶት ይሆናል አሉ። እኔ ምንድን ከየት ወጣ ከየት ገባ ነው ጠንካራ መልሱ እንኳን አይሰጠኝም።

ምንም ለመብላት እንኳን ተገዶ ነው ይበለ። መጽሐፍ ነው የሚያነበው። እኔ ሲገባ አክብሮን ዜና ነው የኢትዮጵያ ሬዲዮ እንዲከፈት። ምን ዘፈን የሚባል ነገር እንኳን አያውቅም። ጫት የሚባል ሱስ የለውም። የእሱ ባልደረቦች እዛ ሌቦች ወይም በአሁኑ ሰዓት ምን እንኳን ትምህርት ያልጨርሰዋል። እንዴት እኔ እናታቸውን አጥቼ እነሱን

ካርታርታ ኑሮ ሆኜ ነው ያሳደግኩት። እዚህ መግባቱ ደግሞ በጣም ባይሰራም መግባቱ ይሄን አልጠበቀም በሚል በጣም ተበሳጬ ነበር። ዞሮ ዞሮ ምናልባት ሁኔታው ቦታ አይሴትምና ሰላም ነው፣ ሰላም ይሰማኛል። አቶ አማሃ መኮንን ዛሬ የተሰጠው ብያኔ ሀሳብን ከመግለጽ መብት አጠቃቀም ጋር ከሚነሱ ችግሮች አኳያ መልካም አርያ ሊሆን የሚችል ነው ብለውታል። አዎ በእኔ በኩል ፍርድ ቤቱ በሚገባ

ማስረጃውን መዝኖታል የሚል እምነት አለኝ። ምናልባትም ለዚህ ጉዳይ ብቻ ሳይሆን በተለይ ሀሳብን ከመግለጽ ነጻነት መብት አጠቃቀም ጋር ወደፊት ለሚነሱም ጥያቄዎች እንደ ፕሬሲደንስ ወይም ጥሩ መልስ ሊሆኑ የሚችሉ ትንታኔዎችን ነው ፍርድ ቤቱ ያስቀምጠውና በእኔ በኩል ፍርድ ቤቱ በሚገባ የሚያስመሰግን ስራ ሰርቷል ብዬ ነው የማስበው። ይህ ዘገባ እስከተጠናቀቀበት 11 ሰዓት ተኩል ድረስ

በእስር የሚገኙት ናትናኤል ፈለቀ አጥናፉ ብርሃኔና አቤሉ አበላ በፍርድ ቤቱ ትእዛዝ መሰረት እንዳልተፈቱ ትእዛዙ ግን ለውሄን ቤቱ አስተዳደር መድረሱን ጠበቃው አቶ አማህ መኮንን ለቪኦኤ በስልክ ገልጸዋል። ከዚህ ቀደም በእናቱ ሀብታሙ አያሌው የተፈጸመው ሕገ ወጥ እስር ነው ያሉትንም ዛሬ እንዲፈቱ ትእዛዝ በተሰጠላቸው በእነ ናትናኤል ፈለቀ ሊፈጸም ይችላል የሚል ስጋት እንዳላቸውም ተናግረዋል።

ከአመት ከስድስት ወር በፊት አቃቤ ሕግ በሽብር ድርጊት ክስ የመሠረተባቸው አስር ጦማሪያና ጋዜጠኞች እንደነበሩ ይታወሳል። ከጥቂት ወራት በፊት የአምስቱ ተጠርጣሪዎች ክስ በፍትህ ሚኒስቴር ትእዛዝ ተቋርጦ መፈታታቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

እናመሰግናለን መለስካቸው ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት የተከበራችሁ አድማጮች የሰማችሁት የእለቱን አብይ ርዕስ ነበር የትንታኔው መጽሔት ይቀጥላል በዛሬቱ አፍሪካ ግጭቶችንና ሽብርተኝነትን የሚያባብሱ ሁኔታዎች ምንድን ናቸው የመካከለኛው ምስራቅና ሰሜን አፍሪካ ሁኔታዎችስ ምን ያህል ተጽዕኖ አሳድረዋል መሪዎችስ ስጋቱን በመቀነስ በኩል ማድረግ የሚያስፈልጋቸው ምንድን ነው

በአንድ አፍሪካ ውስጥ የታወቀ የጥናትና ምርምር ቡድን አዲስ የወጣ ሪፖርት ሽብርተኝነትን የሚገፉ ሁኔታዎች ምን እንደሆኑ ለማወቅ ሙከራ አድርጓል። የደረሰበት ድምዳሜም ሁሌ ከምንጠብቀው ሁኔታ የተለየ ነው ይላል አኒታ ፓውል። ከጆሃንስበርግ ያጠናቀረችው ዘገባ ሰሎሞን ክፍሌ እንደሚከተለው ያቀርበዋል። ተንታኝ ጃኪ ሲለርስ ፕሪቶሪያ የሚገኘውን

የደህንነትና ጥበቃ ተቋም ይመራሉ። አፍሪካ ውስጥ እያደገ ከመጣው ሽብርተኝነትና ጽንፈኝነት ጀርባ በርካታ ጠንካራ ኃይሎች አሉ ይላሉ። ዓለም አቀፍ ሽብርተኝነትን በማባባስ እጅግ ጠንካራው ኃይል ግን፣ ይላሉ ጃኪ ሲለርስ፣ እጅግ ጠንካራው ኃይል ግን አከራካሪ ነው። ያም ኃይል አሜሪካ ነው ብለዋል።

አሁን ተብሎ ይሁን አይሁን ዛሬ በዋናነት ዓለም አቀፍ ሽብርተኝነትን የሚያባብሱት የዩናይትድ ስቴትስና የምዕራባውያን ሸሪኮች ፖሊሲዎችና የሚወስዷቸው እርምጃዎች ናቸው። ግልጽ እንሁን። በኬንያ በናይጄሪያና ብዙም ሌሎች አገሮች የመንግሥታቱና የጸጥታ ጥበቃ መሥሪያ ቤቶቻቸው ለአሸባሪ ድርጊቶች የሰጧቸው ምላሾች ችግሩን ይበልጥ አባብሰዋል። ነገር ግን ዛሬ በዓለም ላይ ዋነኞቹ የስደተኞችና አለመረጋጋት ምንጮች

ሶማሊያ፣ ሶሪያ፣ ሊቢያ፣ ኢራቅና አፍጋኒስታን ናቸው። እነኚህ አገሮች ሁሉ ደግሞ አንዱ ከሌላው ሳይለይ ዩናይትድ ስቴትስ ጣልቃ የገባችባቸው ናቸው። በዚህም ምክንያት ውድመት፣ ትርምስ፣ የውስጥ ጸጥታ መበላሸትና ከፍተኛ የሕዝብ መፈናቀል ደርሷል። ተንታኙ ጃኪ ሴለርስ ባለፉት አስር ዓመታት አፍሪቃ ውስጥ ስለ አሸባሪ ቡድኖች ያካሂዱት አጥጋቢ የተባለ አዲሱ ጥናታቸው የደረሰበት ይህ ድምዳሜ ፊትለፊት ተጋፋጭ ነው።

ጥናቱ በዚህ ምክንያት 300 ወታደሮችን በምዕራብ አፍሪካዊቱ አገር በካሜሩን ለመመደብና ከቦኮ ሐራም ነውጠኞች ጋር የሚካሄደውን ውጊያ ለመቀላቀል ለወሰነችው ለዩናይትድ ስቴትስ በጊዜው እንደ ደረሰ ማስጠንቀቂያም ሊያገለግል ይችላል ብለዋል ሲለርስ። የአፍሪካ መንግሥታትም ይላሉ፣ ሲለርስ በማከል የአፍሪቃ መንግሥታትም ዓለም አቀፍ ሽብርተኝነትን በመግፋቱ ረገድ አስተዋጽኦ በማድረጋቸው ከወቀሳ ሊድኑ አይችሉም።

ለምሳሌ የቦኮ ሐራም እንቅስቃሴ ሰሜን ናይጄሪያ ውስጥ የተቀሰቀሰው በአካባቢው ድህነት በመንሰራፋቱ፣ እኩልነት በመጥፋቱና በመልካም አስተዳደር እጦት ነው። የሱማሊያው አልሻባብ ቡድን እንደ አውሮፓውያን ዘመን አቆጣጠር በ 2006 ዓ ም እንቅስቃሴ ሲጀምር እንደ አካባቢው የፖለቲካ ሰራዊት ነበር። ዛሬ እንዲህ የምስራቅ አፍሪቃ አስፈሪው የሽብር ኃይል ከመሆኑ በፊት በዓለም በብዛት የታወቀው የአልቃይዳ አሸባሪ ቡድንም

አፈጣጠሩ ከአካባቢው ጋር የተያያዘ ሆኖ እናገኘዋለን፣ ሲሉ ያስረዳሉ። ጃኪ ሲለርስ፣ ስለ እነዚህ ትላልቅ ዝንባሌዎችና የውጭ ተጽዕኖ ስናገር፣ ሁሉም አይነት ሽብርተኝነት የተወለደው በዚያው በራሱ ሀገር ውስጥ ባሉ ሁኔታዎች ምክንያት መሆኑን መገንዘብ ጠቃሚ ይሆናል ከየአካባቢው ታሪክ ጋር አንደኛው ብሔር ሌላውን ከማግለል ጋር በተያያዘ

በመልካም አስተዳደር እጦት ሳቢያ ሁሉም እኩል የአገሪቱን ሀብት እንዳይካፈል ሲደረግ፣ እናም አመራሩ ለረጅም ጊዜ በአንድ አምባገነን ተይዞ ሲቆይ አመፃን ይወልዳል። ኦዛማ ቢንላደን የጦር መሳሪያ አንስቶ ውጊያ የጀመረበት ምክንያት በአገሩ በሳውዲ አረቢያ ሙስናና ድህነት በመንሰራፋቱ ነው። የአፍሪካ አሸባሪዎችም መሳሪያ ያነሱት በመጀመሪያ ደረጃ

በዓለም አቀፍ ጉዳዮች ምክንያት ሳይሆን እዚያው በአገራቸው በተከሰቱ ችግሮች ሳቢያ ነው። እና ይህ ጥናት ጽንፈኝነትን በመዋጋት ላይ ለሚገኙ የአፍሪካ መንግሥታት ምን ምክር ይለግሳል? ዋናው መፍትሔ ይላሉ ሲልርስ ዋናው መፍትሔ ቀላልም እጅግ ውስብስብና ከባድም ነው። መንግሥቱን ከሙስና አሠራር ማጽዳት፣ የሥራ ዕድሎችን መፍጠር

የትምህርትና የማኅበረሰብ አገልግሎቶችን እንዲሁም የዜጎችን ሕይወት ማሻሻል ከአንድ አገር ግጭቶችንና ሽብርተኝነትን ለማስወገድ መፍትሔ ናቸው ሲሉ ጃኪ ሲለርስ በጥናታቸው መክረዋል። በዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም

በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሀርትስ መካከለኛ ሞገድ የምናስተላልፍላችሁንም ስርጭት እንድታዳምጡ በድጋሚ እናሳስባለን።

የምሽቱን ዋና ዋና ዜና እናሰማ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በሽብር ወንጀል ተጠርጥረው ክስ ተመስርቶባቸው የነበሩትን ጦማርያን ወይም የድረ ገጽ አምደኞች ከሁለተኛው ተከሳሽ በስተቀር ሁሉንም በነጻ አሰናብቷል። ከእስር እንዲፈቱም ትእዛዝ ሰጥቷል። በዋስትና ጥያቄ ላይ ብይን ለመስጠትም ቀጠሮ ቆርጧል።

በኤልኒኞ ምክንያት የተከሰተውን ድርቅ ተከትሎ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ወደ ስምንት ሚሊዮን መድረሱን የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። መንግስታቸው ለዚህ የድጋፍ እንቅስቃሴ እስካሁን ባለው ጊዜ ወደ ሁለት ቢሊዮን ብር ወጪ ማድረጉንም ጠቅላይ ሚኒስትሩ አስታውቀዋል።

ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ ፕሬዝደንታዊ ምርጫ ባለፈው እሁድ አከናውናለች። ዳሩ ግን በርካታ ተወላጆቿና ዓለም አቀፍ ታዛቢዎች የምርጫው አካሄድ ገና ብዙ ስራ ያስፈልገዋል እያሉ ነው። ናይጄሪያ ውስጥ ከማይዱጉሪ ከተማ ወጣ ብሎ በሚገኝ አካባቢ ቢያንስ ሶስት ሴት አጥፍቶ ጠፊዎች ቦምብ አፈነዱ፣ ራሳቸውንና ቢያንስ አራት ሰዎችን ገደሉ።

አመሰግናለሁ ቆንጂት፣ ለሰዓቱ ዋና ዋና ዜና። አሁን ከአድማጮች ከእናንተ ከደረሱን አስተያየቶች ደግሞ ጥቂቱን እናስደምጣችሁ። ጥናትል ሚዲዎች እንደምን አላችሁ። እንዲሁም የኢትዮጵያውያን አድማጮች ዘምናለንንም የዛሬ የማቀርበውን አስተያየት እንድታቀርቡልኝ እየጠየኩኝ

ይህም በአሁኑ ጊዜ የኢትዮጵያ መንግስት በኢትዮጵያ አየር መንገድ የሚያደርገውን የውጭ ዜጎች መቀጠር በመቃወም ነው። በመሰረቱ አንድ ድርጅት ወይም አንድ ፋክተሪ በሀገሪቷ ውስጥ በሚከፈትበት ጊዜ ዋና የሚወሰደውና የሚታየው የስራ እድሉ ወይም የስራ ማግኘቱን እድል ለዜጎች እንዲሆን የሚደረግ ማንኛውም ቅድሚያ የሚደረገው ለዜጎች ነው።

ይህም የኢትዮጵያ አየር መንገድ ለረዥም ጊዜ የኖረና ለረዥም ጊዜ ታሪክ ያለው የሀገሪቷ ቅርስ ሲሆን በሀገሪቷ መብቱም የሀገሪቷ ሕዝቦች፣ የሀገሪቷ ዜጎች መሆን አለበት። አመሰግናለሁ። ዘመና አለን

ስለ አስተያየቶቻችሁ እናመሰግናለን። የነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው እኔም ልከው ስልክም አልደውል ካላችሁ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ነው ላኩልን።

ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ከምሽቱ 3 ሰዓት ተኩል ሆነ አዲስ አበባ ላይ። ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሐዬ

አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የምግብ እርዳታ ጠየቀች፣ ኢትዮጵያ ከሰሐራ በመለስ ካሉት ሀገሮች የመጀመሪያው የባቡር አገልግሎት ጀመረች፣ የአፍሪቃ ቀንድ የአየር ንብረት እየሞቀና እየደረቀ እንደሚሄድ ታወቀ፣ ዩናይትድ ስቴትስ ወደ ካሜሩን ወታደሮች ለመላክ ወሰነች የሚሉትን ርዕሶች ነው በዛሬው ፕሮግራማችን የምንመለከተው።

ኤቢሲ ኒውስ የተባለው የአሜሪካ የዜና ስርጭት ቴሌቪዥን ድረገጽ ኢትዮጵያ ውስጥ በቂ ዝናብ ባለመገኘቱ የምግብ እጥረት በመከሰቱ 8.2 ሚሊዮን የሚሆን ሕዝብን በምግብና በሌላ አስፈላጊ ነገሮች ለመርዳት የኢትዮጵያ መንግስት ዓለም አቀፍ ረድኤት እየጠየቀ መሆኑን ዘግቧል። የሀገሪቱ መንግስት ዜጎቹን በምግብና በሌሎች አስፈላጊ አቅርቦቶች ለመርዳት 192 ሚሊዮን ዶላር መድቧል

እስከ ታሳስ ወር ባለው ጊዜ ለሚያስፈልገው አቅርቦት 596 ሚሊዮን ዶላር እርዳታ እየጠየቀ ነው ሲሉ የኢትዮጵያ የድርቅ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ መናገራቸውን ድረገጹ ጠቁመዋል። ከ300 ሺህ በላይ የሚሆኑ ልጆች ልዩ የሆነ ገንቢ ምግብ እንደሚያስፈልጋቸው በ48 ሺህ የሚገመቱ ከአምስት ዓመት ዕድሜ በታች የሆኑት ልጆች ደግሞ በምግብ እጥረት እየተሰቃዩ መሆናቸውን

የኢትዮጵያ መንግስት ባወጣው ግምገማ መጥቀሱን ኤቢሲ ኒውስ ዘገባ ጠቅሷል። በኢትዮጵያ የዓለም የምግብ ፕሮግራም ባለሥልጣን ጆን አይሊፍ ሁኔታው እጅግ ከባድ ነው ብለዋል። ኢትዮጵያ ኤልኒኖ የተባለው የአየር ጠባይ ላስከተለባት ችግር መፍትሄ እንድታገኝ ዓለም አቀፍ ረድኤት ያስፈልጋታል ማለታቸውን ድረገጹ ጠቅሷል። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተልዕኮ ስራ አስኪያጅ ደኒዝ ዌለር በበኩላቸው

በደቡብ ሱዳን የሚካሄደው ግጭት ሁኔታውን እያባባሰ ነው ብለዋል። ለሁለት ዓመታት ከሚጠጋ ጊዜ በፊት በደቡብ ሱዳን ግጭት ከተነሳበት ጊዜ አንስቶ በብዙ መቶ ሺህ የሚቆጠሩ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው ከህዝቡ ጋር እየኖሩ ናቸው ማለታቸውን ኤቢሲ ኒውስ የተባለው የአሜሪካ የዜና ስርጭት ቴሌቪዥን ድረገጽ አስነብቧል።

በሌላ ዜና ደግሞ ኢትዮጵያ ከሰሃራ በመለስ ካሉት የአፍሪካ ሀገሮች የመጀመሪያውን የቀላል ባቡር መጓጓዣ አገኘች ሲል ሲኤንኤን የዜና ስርጭት ቴሌቪዥን ድረገጽ ገልጿል። አራት ሚሊዮን የሚሆን ህዝብ በሚኖርባት አዲስ አበባ ሰው በሚኒባሶች ነበር የሚዘዋወረው። በአሁኑ ወቅት ግን የቀላል ባቡር አገልግሎት በመጀመሩ ሰዎች ወደ ስራ የሚሄዱበት መንገድ ፈጽሞ እንዲለወጥ ያደርጋል ይላል የሲኤንኤን ድረገጽ ዘገባ።

ኢትዮጵያና ቻይና ተባብረው የሰሩት የቀላል ባቡር አገልግሎት 475 ሚሊዮን ዶላር የሚፈጅ ሲሆን ከሰሃራ በመለስ ካሉት የአፍሪካ ሀገሮች የመጀመሪያው ነው። ካለፉት 20 ዓመታት ወዲህ በሀገሪቱ አዎንታዊ የሆነ የኢኮኖሚ እድገት ሲታይ ቆይቷል ሲሉ የኢትዮጵያ የባቡር ሀዲድ ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ ተናግረዋል። 60ሺህ የሚሆኑ

ከአዲስ አበባ ወጣ ብለው የሚኖሩትን ሰዎች ወደ መሀል ከተማ መጥተው የሚሰሩበትን መንገድ ያቀልላቸዋል ማለት ነው። በአንዲት ከሰሐራ በመለስ ባሉት ሀገሮች ከተማ እንዲህ አይነት አገልግሎት ይኖራል ብሎ ማሰብ አይቻልም ነበር በማለት ዶክተር ጌታቸው መግለጻቸውን ድረገጹ ጠቁሟል። የቀላል ባቡሩ መጓጓዣ ከንጋቱ 12 ሰዓት እስከ ሌሊቱ 6 ሰዓት ይሰራል። እጅግ የሚያስደስት ነገር ነው። ከሶስት ዓመታት በፊት

የቀላል ባቡር ስራ ሲጀመር እንዲህ ይሆናል ብዬ አላሰብኩም ነበር። ሌላውን መስመር ለመክፈት ቸኩለናል በማለት የቀላል ባቡር ፕሮጀክት ኃላፊ አቶ ብርሃኑ ስንታየው መግለጻቸውን የሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቁሟል። አቶ ሀይሉ በጣም የሚያስደስታቸው በመንግስትና በሕዝቡ መካከል የታየው ትብብር እንደሆነ ገልጸዋል። ለቀላል ባቡር መጓጓዣ የሚያስፈልገው የኤሌክትሪክ ኃይል የተገኘው ከአዲስ አበባ ሳይሆን በሀገሪቱ ዙሪያ ካሉት

ትልልቅ የኤሌክትሪክ ማመንጫ ግድቦች እንደሆነ አቶ ብርሃኑ ስንታየሁ ጠቁመዋል። የቀላል ባቡር አገልግሎት ሲጠናቀቅ ከመላ ሀገሪቱ የባቡር አገልግሎቶች ጋር ይገናኛል። በ10 ዓመታት ውስጥ መላ ሀገሪቱን የሚያገናኝ የ5000 ኪሎ ሜትር ርዝመት ያለው የባቡር ሀዲድ እንደሚኖር ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል።

ሳይንቲፊክ አሜሪካን የተባለው ሳይንስ ነክ ስለ ሆኑት ጉዳዮች የሚዘግብ ድረገጽ ደግሞ የአፍሪቃ ቀንድ ክፍል ካለፉት ሁለት ሺህ ዓመታት ወዲህ ከነበረው በበለጠ ፍጥነት እየሞቀና እየደረቀ መሄዱን አንድ አዲስ ዘገባ ማመልከቱን ጠቁመዋል። ይህ ጥናትም የጋዝ ልቀት በዓለም ደረጃ እየጨመረ ሲሄድ የአፍሪቃ ቀንድ እርጥበት እየጨመረ ይሄዳል የሚለውን የዓለም የአየር ንብረት ሞዴልን ይጻረራል።

ኢትዮጵያን፣ ሶማሊያን፣ ኤርትራን፣ ጅቡቲንና ሱዳንን የሚያካትተው ምስራቅ አፍሪቃ ግጭቶች፣ ድርቅና ረሃብ ሲፈራረቁበት እንደቆዩ የሚታወቅ ነው። አሁን ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ የአየር ለውጥ የሚያስከትለው የሙቀትና የድርቅ አደጋ እያንዣበበበት እንደሆነ ዘገባው ያወሳል። በአካባቢው ስላለው የአየር ለውጥ ትንበያ ለማጥናት በባህር ውስጥ ከተጋገሩት የጥንት ስብርባሪዎች ውስጥ

ተመራማሪዎቹ የብስ አዝርዕት ቅሪቶችን ወስደው የኬሚካል ይዞታቸውን ሲያጠኑ በአካባቢው ባለፉት ሁለት ሚሊኒየም ውስጥ ለነበረው የድርቅና እርጥበት መፈራረቅ ዘን ለመገመት እንደቻሉ ሳይንቲፊክ አሜሪካን ድረገጽ ገልጿል። የጥናቱ ዓላማ ከቅርብ ጊዜያት ወዲህ በተከታታይ ሲከሰት የቆየው የድርቅ መፈራረቅ ከታሪካዊ አመጣጥ ተነስቶ ምን ያህል ሙቀትና ድርቅ ሊኖር እንደሚችል ለመገንዘብ ነው።

በተደረገው ጥናት መሰረት የወቅቱ የሙቀትና የድርቅ መጠን ከዚህ በፊት ታይቶ በማይታወቅ ደረጃ እንደሆነ ሳይንቲፊክ አሜሪካን ድረገጽ ላይ የወጣው ጽሁፍ ጠቁሟል። ባለፈው ግማሽ ምዕተ ዓመት ውስጥ የካርቦን ልቀት ከፍ እያለ መሄዱን የሚያሳይ ምልክት እንደተከሰተና ይህም አደገኛ ምልክት እንደሆነ ጥናቱን በተባባሪነት ያቀረቡት ፒተር ደሞናኬል ማስገንዘባቸውን ድረገጹ ዘግቧል።

ፕሬዚደንት ኦባማ ካሜሩን ቦኮ ሃራም የተባለውን ጽንፈኛ የናይጀሪያ ቡድን ለመዋጋት በምታደርገው ጥረት ለመርዳት 300 ወታደሮች እንዲላኩ መወሰናቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። ፕሬዚደንት ኦባማ ለሀገራቸው ምክር ቤት በላኩት ደብዳቤ የሚላኩት ወታደሮች በአካባቢው የስለላ፣ የክትትልና የእሰሳ ተግባር በማካሄድ እንደሚረዱ አስረድተዋል። ወታደሮቹ ራሳቸውን ለመጠበቅ ሲሉ መሳሪያ የሚይዙ ቢሆንም በውጊያ እንደማይሳተፉ

የዋይት ሀውስ ቃል አቀባይ ገልጸዋል። ዘጠና የሚሆኑ ወታደራዊ ሰራተኞች የናይጄሪያ ጎረቤት በሆነችው ካሜሩን ተመድበው ባለፈው ሰኞ እንደሄዱ ፕሬዚደንት ኦባማ ጠቁመዋል። የጦር መሳሪያ የሌላቸው ድሮኖች ወይም መሳሪያ አልባ የጦር አይሮፕላኖች ከወታደሮቹ ጋር እንደሚላኩ የኦባማ አስተዳደር ባለሥልጣኖች ገልጸዋል። የሚላኩት ወታደሮች ከካሜሩን፣ ከናይጀሪያ፣ ከኒጀር፣ ከቻድ እና ከቤኒን የተውጣጡትን ወታደራዊ ኃይሎች ይረዳሉ።

የናይጀሪያ ወታደራዊ ኃይል ቦኮ ሐራምን ለማሸነፍ በሚያደርገው ጥረት ለመርዳት ዩናይትድ ስቴትስ በማሰልጠንና ወታደራዊ እቃዎችን በማቀበል ስትረዳ ቆይታለች። የጽንፈኛው እስላማዊ ቡድን አማጽያን በናይጀሪያ በኒጀር፣ በቻድና በካሜሩን የሚገኙ ነዋሪዎች እንዲፈናቀሉ አድርጓል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት ቦኮ ሐራም በሚከፍተው ጥቃት ምክንያት

ከአምስት ዓመታት በፊት ግጭት ከጀመረበት ጊዜ አንስቶ ቢያንስ 17,000 የሚሆኑ ሰዎች እንዳለቁ ይገመታል። በቦኮ ሐራም ጥቃት ምክንያት ከናይጄሪያና ከጎርቤት ሀገሮች መኖሪያቸው የተፈናቀሉት ልጆች 1.4 ሚሊዮን እንደሚሆኑ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁመዋል።

አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራቸው እንድትቆዩ በድጋሚ እንጋብዛለን። ተከታዩ ልዩ ዘገባ ነው። ሶሎሞን አባተ ነው ያዘጋጀው።

ዶክተር ፍቅሩ ማሩ ኢትዮጵያ ውስጥ አዲስ የልብ ሕክምና ሆስፒታል ከፍተው በሀገሪቱ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጪ ለመሄድ የሚገደዱባቸውን የቀዶ ሕክምና አገልግሎቶች ሲሰጡ ቆይተዋል። የስዊድን መገናኛ ብዙሃን ይዘዋቸው እየወጡ ባሉ ዘገባዎቻቸው ታዲያ ስለ ዶክተር ፍቅሩ ማሩ ሲጽፉ ሰንብተዋል። ዶክተር ፍቅሩ ማሩ ከሁለት ዓመታት በላይ ለሆነ ጊዜ የሚገኙት እስር ላይ መሆናቸው ነው።

የመገናኛ ብዙሃኑ ትኩረት የልብ ቀዶ ህክምና ስፔሻሊስቱ ዶክተር ፍቅሩ በቁጥጥር ስር የዋሉት በሙስና ከተጠረጠሩ የገቢዎች ሚኒስቴርና የጉምሩክ ባለሥልጣናት ጋር ነው። ይሁን እንጂ የዶክተር ፍቅሩ ጉዳይ ቀደም ሲል ተነስቶ እንደ አስተዳደራዊ ጉዳይ ታይቶ የነበረ መሆኑን ስዊድን ውስጥ የሚገኙ የሥራ ባልደረባቸውና የልብ ሐኪም ዶክተር አኒካስ ማርስ ነግረውኛል።

ለዚህ ሆስፒታል ለረዥም ጊዜ ህክምና አቅርቦቶችን ስናስገባ አብረን ስንሰራ ቆይተናል። አንድ ጊዜ ታዲያ ከህክምና መገልገያዎች መካከል አንዳንዶቹ ሊይዙ ይገባቸው የነበሩ የምርቱ ሀገርን የመሳሰሉ መረጃዎችን የያዙ የምስክር ወረቀቶች አብረዋቸው አልነበሩም ነበር።

እና ታዲያ ያኔ አንዳንድ አስተዳደራዊ የሚባሉ ጥያቄዎች ተነስተው ነበር። ይህ ታዲያ ለተወሰነ ጊዜ ችግር ሆኖ ቆይቶ ነበር። ይህ የሆነው ዶክተር ፍቅሩ ከመያዛቸው ወደ ሶስት አመት ለሚሆን ጊዜ ቀድሞ ነበር። ይሁን እንጂ ከጠፉት ወረቀቶች ጋር ተያይዞ የተነሳው ጉዳይ ችግር ፈጥሮ የነበረ ቢሆንም ጉዳዩ ፍርድ ቤት የሚያደርስ አይደለም፣ አስተዳደራዊ ነው ተብሎ በመወሰኑ ወዲያው ነበር የተዘጋው ያ ከሆነ

ከሦስት ዓመታት በኋላ ሲያዙ ታዲያ የተጠየቁት ያኔ ጉቦ ሰጥተው ነበር ያስለቀቁት በሚል ነበር። ለመሆኑ ጉዳዩና ክርክሩ ዛሬ ያለበት ሁኔታ ምን ይመስላል? የተነሱት ጭብጦችና መከራከሪያቸውስ የት አደረሱ? የሚሉ ጥያቄዎችን ይዤ ከዶክተር ፍቅሩ ማሩ ጠበቆች አንደኛውን አቶ አበበ እሸቱን አነጋገርኩ።

ሁለተኛ ክስ ከተመሰረተ አሁን ሁለት አመት ሆኖታል። ክርክሩ አሁን ያለበት ደረጃ የአቃቤ ሕግ ማስረጃ የሰነድም የሰውም ማስረጃ የካቲት ሰላሳና መጋቢት አንድ ሁለት ሺ ሰባት አመተ ምህረት የአቃቢ ሕግ ማስረጃ ተጠቃሎ ሰምቶ አብቅቷል። ከዛ በኋላ ያለው እንግዲህ ዶክተር ፍቅሩ ከሌሎች ሀያ አራት ተከሳሾች ጋር በመዝገብ ቁጥር አስራ አራት አስራ ሶስት አምሳ ሁለት በሚባል የወንጀል መዝገብ

ከሀያ አራት ተከሳሾች ጋራ በጠቅላላው ዘጠና ዘጠኝ ክሶች በቀረቡበት ክስ ውስጥ እሳቸውን የሚመለከተው አስርተኛ ክስ ብቻ አብሮ ክሱ ቀርቦ ስለነበረ የእሳቸው ማስረጃ ተሰምቶ የጠቃለለ ቢሆንም ብይን ለመስጠት በተለያየ ምክንያት ባለመቻሉ ነው። እስካሁን በፍርድ ቤቱ ነጥሎ ብይን የሚሰጥበት ሁኔታ መኖር አለበት ብለን እኛ በተደጋጋሚ አመልክተናል። ለነገሩ ጠበቆች እኔ ብቻ ሳልሆን በቡድን ነው የምንሰራው።

የሀገር ውስጥ ጠበቆች አሏቸው። እንደዚሁም ኢንተርናሽናል ጠበቆችም አሏቸው። አለማቀፍ የሀገር ውስጥ ጠበቆች፣ አዎ አሏቸው። ሶ የሀገር ውስጥ ጠበቆች እንደ ቲም ነው የምንሰራው። ሶ ለፍርድ ቤቱ እኛ ቀደም ብሎም ምስክር ከመሰማቱ በፊት እስኬጁል እንኳን ቀጠሮ እንኳን ሳይኖረው ረጅም ጊዜ ወስዶ ስለነበረ በኢትዮጵያ ሕገ መንግሥት መሰረት አንድ ሰው በተፋጠነ ጊዜ ውስጥ ፍትሕ የማግኘት መብት ስላለው ይህን መብት እየጣሰ ነው

ስለሆነም ሂደቱ እየተጓተተ በመሆኑ ምክንያት ዝርዝር ምክንያቶች አቅርበን ክሱ እንዲቋረጥ አለበለዚያ በተቻለ ፊዳፕ አድርጎ ፍርድ ቤቱ አፋጥኖ ጉዳዩን እንዲያየው በዋናነት ደግሞ ከሌሎቹ ተከሳሾች ጋር ክሱ አንድ ላይ

አንድ ክስ ከማይገናኙ ሌሎች ዘጠና ስምንት ክሶች ጋር አብሮ መቅረቡ ለመጓተቱ ምክንያት ስለሆነ ክሱ ሊነጠል ይገባል ብለን አቅርበን ነበር። ፍርድ ቤቱ በዚህም ላይ ያው ብይን አልሰጠበትም። ኤኒዌይ አንዱ ምክንያት ይሄ ሆኖ ሌላኛው ክሱ ከተጀመረ በኋላ የጉምሩክ አዋጅ ተሻሽሎ አዲስ የጉምሩክ አዋጅ ወጥቶ ስለነበር ስምንት አምሳ ዘጠኝ ሁለት ሺህ ስድስት የሚባል አዋጅ ከእሱ ጋር በተያያዘ አቤቱታ አቅርበን ምክንያቱም አዲሱ ሕግ ይጠቅማቸዋል ብለን

ባሰብንባቸው እንትኖች አቅርበን ነበር። እና የአዲሱን ህግ ተፈጻሚነት ከእሱ ጋር በተያያዘ ለፌዴሬሽን ምክር ቤት የህገ መንግስት ጉዳይ ያስነሳል በሚል ፍርድ ቤቱ ለአጣሪ ጉባኤ ልኮት አጣሪ ጉባኤው ለተወሰነ ጊዜ ሲያየው ቆይቶ የህገ መንግስት ጥያቄ አያስነሳም ብሎ መለሰው። ከዚህ በኋላ አሁን ለጥቅምት ዘጠኝ ፍርድ ቤቱ ጉዳዩን ለማየት ለጥቅምት ዘጠኝ ሁለት ሺ

ስምንት ዓመተ ምህረት ቀጠሮ ይዟል። በኢፌድሪ ህገ መንግስት አንቀጽ ሀያ ሁለት ላይ መቅድሚያ በማናቸውም ሁኔታ የወንጀል ህግ ወደ ኋላ ተመልሶ እንደማይሰራ ይደነግጋል። በመርህ ደረጃ ነገር ግን ተከሳሹን የሚጠቅም በሆነ ጊዜ ግን ህጉ ወደ ኋላ ተመልሶ ይሰራል።

እንዲሁም በተሻሻለ ወንጀለኛ መቅጫ ህጋችንም ላይ በአንቀጽ አምስት ንዑስ ቁጥር ሶስት ላይ እንዲሁ ተከሳሽ የሚጠቅመው ከሆነ ተፈጻሚ እንደሚሆን ይደነግጋል። አዲሱ የጉምሩክ አዋጅ ስምንት ሀምሳ ዘጠኝ ሁለት ሺ ስድስት ዓመተ ምህረት የወጣው አዋጅ ተከሳሹን በሚጠቅሙ ጊዜ ተፈጻሚነት አለው። እሱም መሰረት አድርገን ነው እኛም ያቀረብ ነው። ይሄ ጉዳይ ግን ለፌዴሬሽን ምክር ቤት ምንድን ነው በዚህ ህግ ላይ አንቀጽ መቶ ሰማንያ ሁለት ላይ የተጀመሩ ጉዳዮች በሌሎች ህጎች የተመለከተው እንደተጠበቀ ሆኖ ቀደም ብለው የተጀመሩ ጉዳዮች

በተጀመሩበት በዚያው በቀደመው ህግ መሰረት ይዳኛሉ የሚል ድንጋጌ ስለነበረው ይሄ ድንጋጌ ከህገ መንግስቱ ጋር አዲሱ ህገ ምክንያቱም በህገ መንግስቱ የሚጠቅም በሚሆንበት ጊዜ ተፈጻሚነት አለው የሚለውን የህገ መንግስቱን ድንጋጌ ይጋጫል። ስለሆነም ትርጉም ያስፈልገዋል ተብሎ ነበር ወደ ፌዴሬሽን ወደ አጣሪ ጉባኤ ተላከው። ከአጣሪ ጉባኤ ግን የህገ መንግስት ጥያቄ ትርጉም

የሚያስነሳ አይደለም ብሎ መልሶታል። እኛም ለነገሩ በእኔ እምነት ፐርሰናሊ፣ በእኔ እምነት ህጉ ሴቪንግ ክሎዝ አለው በሌሎች ህጎች ተደነጉት እንደጠበቀ ሆኖ ስለሚል፣ ህገ መንግስቱ የሁሉም ህግ የበላይ ህግ ነው። ስለዚህ አንዱ የህጎች ሁሉ ምንጭ የሆነው ህግ ህገ መንግስቱ ነው። እሱን ኢሮድ አያረግም። ሲጀመር መጣ አይሸረሽረውም።

ሁለት ስለዚህ በዛ አግባብ ነው። ከዛ በኋላ ወደ ፍርድ ቤት ተመልሷል ጉዳዩ። ፍርድ ቤቱም ለጥቅምት ዘጠኝ ቀጠሮ ይዟል። በነገራችን ላይ አቶ አበበ ይሄ እንደነገሩኝ ማስረጃዎች ከተሰሙና ብይን መጠበቅ ከጀመራችሁ ሰባት ወር ሆነ። ልክ ነው። ጥቅምት ዘጠኝ ከፊታችን አለ። ጥቅምት ዘጠኝ ስ የምትጠብቁት ነገር አለ ወይ ከፍርድ ቤቱ ይገኛል? እንግዲህ ምንድ ምንጠብቀዋል ምንድነው? ቀደም ብሎ

የካቲት ሰላሳ እና መጋቢት አንድ የአቃቤ ማስረጃ ሰምቶ ከተጠቃለለ በኋላ

ፍርድ ቤቱ ብይን እንዲሰጥበት አመልክተናል። ፍርድ ቤቱ ብይን ለመስጠት ከሌሎች ክሶች አንጻር ለብቻው ብይን እንዲሰጥበት ይገባል አይገባም የሚለውን ጉዳይ ብይን እንሰጥበታለን በሚል ሲያየው ከቆየ በኋላ በመካከሉ የአዲሱ ሕግ መውጣት መሰረት ተደርጎ ሞሽን ሲቀርብ ጉዳዩ ወደ አጣሪ ጉባኤ ከተላከበት ጊዜ ጀምሮ አጣሪ ጉባኤውን ማቋቋሚያ አዋጅ መሰረት ፍርድ ቤት የሚታዩት ክሶች ፔንድ ስለሚያደርጉ ባለበት ስለሚቆዩ በዛ ምክንያት ከሶስት

ያላነሰ ጊዜ ተቋርጦ ቆይተው ነበር። የክሱ መሰማት ውጤቱን እስኪመጣ ድረስ ተቋርጦ ቆይቶ ባለበት ሁኔታ እርሶ የህግ ጠበቃም በመሆኑ ልምዱም ያሉት በመሆኑ በክርክሮቹም ላይ የተገኙ በመሆኑ እና የአቃቤ ህግንም ክርክር የሰሙ በመሆኑ ብይኑ ምን ይሆናል ብለው ነው የሚጠብቁት? ምንድን ነው አሁን ከዳኞች የሚጠብቁት እርሶ? አስቸጋሪ ጥያቄ ነው እንግዲህ

ቀረበውን የሰነድና የሰው ማስረጃ እኔ አይቻለው። ዝርዝር ውስጥ መግባት አልፈልግም። ግን በቀረበው የሰነድና የሰው ማስረጃ እኔ እንዳየውት ከሆነ ተከሳሹ አሁን በቀረበባቸው ክስ ጥፋተኛ የሚያስፈላቸው ነው ብዬ አላምንም እኔ። ስለዚህ ፍርድ ቤቱ እኔ ኤክስፔክት ማድረገው ፍርድ ቤቱ በነጻ አሰናብታቸዋል ብዬ ኤክስፔክት አደረጋለሁ። ግን ዞሮ ዞሮ እንዳልኩ ይሄ የእኔ ኤክስፔክቴሽን ነው። ነገር ግን ፍርድ ቤት ነው በዚህ ጉዳይ ላይ የመጨረሻ እንትን ያለው ፍርድ ቤት ነው። ፕሮፌሰር

ላርስ ዊክላንድ ስዊድን ውስጥ የሚገኝ አንድ ሆስፒታል ሜዲካል ዳይሬክተር የዩኒቨርሲቲ መምህርም ናቸው። ከዶክተር ፍቅሩ ጋር አብረው ሰርተዋል። በክሱ ላይ ስለተጠቀሱት የሕክምና መገልገያዎችና ስለ አገኛኘታቸውም አውቃለሁ የሚሉትን ነግረውኛል። ሁለቱ የልብ ሐኪሞች መጀመሪያ የተገናኙት አዲስ አበባ ነበር የዛሬ ሰባትና ስምንት ዓመት።

እናም የዶክተር ፍቅሩና የፕሮፌሰር ላርስ ግንኙነት ላቅ ወዳለቁም ነገር ዘለቀ። ከዚያ በኋላ አዲስ አበባ ውስጥ የልብ ቀዶ ሕክምና ሆስፒታል ለመክፈት ወሰንን። እኔም ወደ አገር ከተመለስኩ በኋላ የስዊድን ባለሙያዎችን ቡድን አስተባበርኩና ከግማሽ ዓመት በኋላ አዲስ አበባ ገባን።

እናም የልብ ቀዶ ሕክምና መስራት ጀመርን። ከስዊድን ብዙ መሳሪያ ይዘን ነበር ወደ ኢትዮጵያ የገባ ነው። ያኔ ታዲያ ዶክተር ፍቅሩ የልብ ሕክምናውን ሆስፒታል ስራ አስጀምረው ነበር። የዶክተር አኒካ ሳርስን፣ የዶክተር ዊክላንድ ስማርስን፣ የህግ ጠበቃቸውን፣ የአቶ አበበ እሸቱን እንደዚሁም የአዲስ የልብ ሕክምና ሆስፒታል ዳይሬክተርን፣ የኢትዮጵያ የግል ሆስፒታሎች

ማህበር ፕሬዚዳንትን የኢትዮጵያ ጸረ ሙስና ኮሚሽንን አስተያየቶችና መልሶች ይዤ በነገው ምሽት እመለሳለሁ። ጤና ይስጥልኝ። ወደ ተከታዩ ዘገባ ስናልፍ ማላዊ የሚገኙ ኢትዮጵያውያንን ሁኔታ የሚመለከት ይሆናል።

ኢትዮጵያውያን ፍልሰተኞች ዛሬም ማላዊ እስር ቤቶች ውስጥ በመሰቃየት ላይ ናቸው። በሕገ ወጥ መንገድ አገር የገብታችኋል ብላ ማላዊ ያሰረቻቸው ኢትዮጵያውያን የቅጣት ጊዜያቸውን ጨርሰውና መቀጫቸውንም ከፍለው ግን ሳይፈቱ እዚያው እስር ቤት ይገኛሉ። ለምን? አዲሱ አበበ ባገኛቸው አንዳንድ አዳዲስ መረጃዎች ላይ ተመርኩዞ አጠር ያለ ዘገባ ይዟል።

እስር ቤቱ የምድር ሲኦል ነው። ይህን ያለው በማላዊው ሊሉንግዌ ወህኒ በሚገኝ እስር ቤት ያለው የተፈረደበትን የእስራት ጊዜውን ጨርሶም እዚያው ወህኒ የሚገኘው ኢትዮጵያዊ ወጣት ኢያሱ ታዲያ ነው። በተጨናነቀው የማላዊው ሊሉንግዌ እስር ቤት የሚገኙ በብዙ መቶዎች የሚቆጠሩ ኢትዮጵያውያን ደቡብ አፍሪካ ደርሰው የተሻለና አዲስ ህይወት ለመምራት የነበራቸው ራዕይ ቅዠት ሆኖ ቀርቶባቸዋል።

በህገወጥ መንገድ ድንበር ጥሳችሁ ገብታችኋል ተብለው የተወሰነባቸውን ፍርድ ጨርሰውም እዚያው ወህኒ ይማቀቃሉ። ይህ እስር ቤት ምድር ላይ ያለ ሲኦል ነው፣ አለ ዴድዛ እስር ቤት የሚገኘው የ15 ዓመቱ እያሱ ለፈረንሳዩ ዜና አገልግሎት ጋዜጠኛ ሲናገር። ዴድዛ ከማላዊ ዋና ከተማ ሊሎንግዌ በስተደቡብ 85 ኪሎ ሜትር ላይ ትገኛለች። ድክም ያለ ሰውነት ያለው ቀጭኑ እያሱ ደቡብ አፍሪቃ ወደሚገኙ ወላጅ አባቱ ዘንድ ነበር የሚያመራው

ወደ በለጸገቸዋ አህጉር የወጠነው ጉዞ እንዳልተሳካ ባየ ጊዜ ከአሁን ወዲያ መድከምና መሰቃየት አልሻም ወደ አገር የመመለስ እፈልጋለሁ ብሏል። የእስር ቤቱ አፈቀላጤ ኢቫንስ ፊሪሊ ለፈረንሳይ ዜና አገልግሎት እንደገለጡት ወደ አገራቸው ለመላክ የገንዘብ እጥረት በማጋጠሙ ቅጣታቸውን የጨረሱ እስረኞች አሁንም ድረስ አልተፈቱም። ፍልሰተኞችን በሚመለከት ያለው ወቅታዊ ሁኔታ ትኩረቱ በአውሮፓ ላይ በመሆኑ ከኢትዮጵያ

ከሶማሊያና ከሌሎች የአፍሪካ አገሮች የሚፈልሱና ወደ ደቡብ አፍሪካ የሚያቀኑ ስደተኞች አጨናንቀውኛል ትላለች ማላዊ። ቅደም ሲል የጠቀስነው እያሱ ለምሳሌ ወደ ደቡብ አፍሪቃ ለመሄድ ሲሉ ባለፈው ሐምሌ ወር ማላዊ ላይ ከተያዙ 29 ኢትዮጵያውያን አንዱ ነው። በሕገ ወጥ መንገድ ገብተሃል ተብዬ የተጣለብኝን የ62 ዶላርስ መቀጮ ከፍዬም እነሆ አሁን ድረስ እንደታሰርኩ ነኝ ይላል።

ሌሎችም አሉ። የስድስት ወር እስራት የተፈረደባቸው አንድ ስማቸው እንዳይገለጥ የፈለጉ የእስር ቤት ከፍተኛ ባለሥልጣን ሲናገሩ ለአንድ መቶ እስረኞች የተሠራው እስር ቤት እስከ 380 ሰዎች ይዞ ይገኛል ይላሉ። ብዙ ችግሮች አሉብን፣ ዋናው ግን የምግብ እጥረት ነው ብለዋል እኒሁ ባለሥልጣን። በቀን አንዴ ብቻ ይበላሉ ከቀኑ ወደ 9 ሰዓት ላይ ወፍራም የባቄላ ገንፎ

ለ20 እስረኞች በተሠራ እስር ቤት ውስጥም 50 ሆነው ይተኛሉ ሲሉም ተናግረዋል። ሜዲሲን ሳን ፍራንስዌር ዶክተርስ ዊዛውት ቦርደርስ በእንግሊዝኛው ድንበር የለሽ ሐኪሞች የተሰኘው ምግብ አረሰናይ ድርጅት በበኩሉ ቀደም ሲል በተጠቀሰው የሥቃይ አይነት በሊሎንግዌው ማላዊ እስር ቤት ውስጥ 317 ኢትዮጵያውያን በሥቃይ ላይ ይገኛሉ ብሏል። ይህ የማላዊ እስር ቤት የተሠራው

ለ800 ይቅርታ የማውላው እስር ቤት የተሰራው ለ800 እስረኞች ሆኖ ሳለ እስከ 2650 እስረኞች ተጨናንቀውና እፍግፍግ ብለው ይገኙበታል ሲልም ድንበር የለሽ ሐኪሞች ድርጅት ገልጧል። አድማጮች፣ ከዚህ ቀደም ማላዊ ውስጥ በተለይ በሊሉንግዌ ማላዊ ማውላ እስር ቤት ስለሚገኙ ኢትዮጵያውያን ተከታታይ ዝግጅቶች ማቅረባችን ይታወሳል።

በእነዚያ ዝግጅቶች አንዲት ሊሉንግዌ የሚኖሩ ኢትዮጵያዊት እስረኞቹን በገንዘብም በቁሳቁስ ይረዱ የነበሩትን በማላዊ የድንበር የለሽ ሐኪሞች የውጭ ግንኙነት ኃላፊዋን በአይኦኤም ማለት በኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን ማለት የስደተኞች ወይም የፍልሰተኞች ድርጅት ዓለም አቀፉ ማለት ነው። የዚያን ኃላፊ በኬንያ የኢትዮጵያ ኤምባሲ ተጠሪን አነጋግረን

ኢትዮጵያውያኑን ወደ አገራቸው ለመላክ ዝግጅቱ እንዳለቀ በመጓጓዣ ረገድም አይኦኤም ወጪውን እንደሚሸፍን ተገልጦ ነበር። ታዲያ ዛሬ በሊሎንግዌው የማውላ እስር ቤት ያሰራቸው ኢትዮጵያውያን ጉዳይ እንደምን እንደ አዲስ ተከሰተ ነው ወይስ ስደት ቀጥሎ ሌሎች ፍልሰተኞች ኢትዮጵያውያን ናቸው እስር ቤቱን እያጨናነቁ ያሉት? የሚመለከታቸውን በማነጋገር ከተሰኞ

ቀደም ሲል እንደተገለጠው አንድ ሰፋ ያለ ዝግጅት ለማቅረብ እሞክራለሁ። ለአሁኑ ሰላም። ሄደ ሄደ እልም አለ ራቀ፣ ሀገር ወገኑን እንደናፈቀ

የሰላማዊት ነጋን ጉርጉሮ ነው የሰማችሁት። ክቡራትና ክቡራን ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ጥቅምት አምስት ቀን ወይም ኦክቶበር 16 ረሃብን ለማጥፋት ዘመቻ የሚደረግበት የዓለም የምግብ ቀን ነው። በ1945 የተመሰረተው የተባበሩት መንግስታት የምግብና የእርሻ ድርጅት የሚታወስበትም ዕለት ነው። በዚህ ቀን በመላው ዓለም ያሉ ህዝቦች ረሃብን ለአንዴና ለመጨረሻ ጊዜ ከዓለም ላይ ለማስወገድ ቃል የሚገቡበት ቀን ነው።

ባለፉት አስርት ዓመታት ከረሃብ ጋር የሚኖሩ ሰዎች ቁጥር መቀነስ ታይቷል። ቀደም ሲል በነበረው መረጃ በየቀኑ ከስድስት ሰው ውስጥ አንዱ በረሃብ ምክንያት አልጋ ላይ ይውላል። አሁን ይህ ቁጥር ከዘጠኝ ሰው አንድ ሆኗል። ይህም ሆኖ ግን በመላው ዓለም ሰባት መቶ ዘጠና አምስት ሺህ ሰዎች በየቀኑ በከፋ ሁኔታ በመራብ ላይ ይገኛሉ። ከዚህ ውስጥ ስልሳ በመቶ የሚሆኑት ሴቶች ናቸው። በአደጉ ሀገራት ውስጥ የሚሰሩ አምራች ሴት ገበሬዎች ደግሞ የረሃቡ ተጠቂ መሆናቸው

ጉዳዩን አሳዛኝ ያደርገዋል። በአንድ ማህበረሰብ ውስጥ ሴቶች በረሃብ የሚጠቁ ከሆነ ህጻናትም የችግሩ ተጠቂ ይሆናሉ። በአሁኑ ወቅት 161 ሚሊዮን ከአምስት ዓመት በታች ያሉ ህጻናት በምግብ እጥረት ተጠቅተዋል። ይህ ደግሞ ብዙውን ጊዜ አንጎላቸው በሚፈለገው መጠን እንዳያድግ ይከለክላቸዋል። ይህም በአግባቡ ትምህርት ለመማር እንዳይችሉ ያደርጋቸዋል።

ሰውነታቸው ይቀጭጫል። እድገታቸው ይገታል። የተመጣጠነ ምግብ አለማግኘታቸው የሚጎዳው የእነርሱን እድገትና የወደፊት ስኬት ብቻ ሳይሆን የማህበረሰቡን እንዲሁም የአገሩን ኢኮኖሚ በከፍተኛ ሁኔታ ይጎዳዋል። በተጨማሪም በየቀኑ እድሜያቸው ከአምስት አመት በታች የሆኑ አምስት ሚሊዮን ህጻናት ከምግብ እጥረትና ተያያዥ በሆኑ ምክንያቶች ይሞታሉ። የዓለም አቀፍ ማህበረሰብ ረሃብን ለማስወገድ እየሰራ ይገኛል። ምክንያቱም መደረግ ያለበት ይህ ስለሆነ የተባበሩት መንግስታት የሚሊኒየም ዲቨሎፕመንት ቀዳሚ ግብ ይህ ነበር።

በከፋ ድህነትና በምግብ እጥረት ምክንያት ህይወታቸው ለአደጋ የተጋለጡ ሰዎች ምግብ ማግኘት አለባቸው የሚል ይህ በግማሽ ተሳክቷል። በቀጣይም የ2030 የተረጋገጠ የልማት አጀንዳ ውስጥ የከፋ ድህነትና ረሃብን ከአለም ላይ ተባብሮ ለማጥፋት ምኞታችን አላማችንና ጥረት የምናደርግበት ጉዳይ ነው። የዩናይትድ ስቴትስ የተራዶ ድርጅት ይህን ችግር ለመቅረፍ አዳዲስ ሀሳቦችን በማምጣት ጥረቱን ይቀጥላል። የዩናይትድ ስቴትስ መንግስትም ከተለያዩ ሀገራት መንግስታት ከዩኒቨርሲቲዎች

መንግስታዊና መንግስታዊ ካልሆኑ ድርጅቶች እንዲሁም ልክ እንደ ተባበሩት መንግስታት ካሉ ተቋማት በግል ስራ ዘርፍ ከተሰማሩ ማህበረሰብ ጋር በመሆን ሚሊዮን ህዝቦችን ከከፋ ድህነትና ከረሃብ ነጻ ለማውጣት ተባብሮ ይሰራል። በዚህ በዛሬው የአለም የምግብ ቀን አስከፊ ድህነትን፣ ረሃብንና የተመጣጠነ ምግብ እጥረትን አበክሮ እንደሚዋጋ የዩናይትድ ስቴትስ መንግስት ቃል በመግባት ያረጋግጣል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

ክብራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ቴክኒሻኑ ሚሻ ዱቢንስኪ ነው። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሃዬና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታዬ ነን። አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ